አውሮፓና ጀርመን ለአውሮፓ ህብረትና አባል አገሮቹ የፈላሲያንና ስደተኞች ጉዳይ ዋና አጀንዳ ከሆነ አመታት አልፈዋል። እንደ አውሮፓ አቆጣጠር በ2015 እና 16 ዓ ም ከሁለተኛው ዓለም ጦርነት ወዲህ ታይቶ በማይታወቅ ሁኔታ ስደተኞች ወደ አውሮፓ በብዛት መግባታቸውን ተከትሎ የስደተኞች ጉዳይ የአውሮፓ ሀገሮችን የውስጥና የውጭ ፖለቲካ የሚወስን ዋና አጀንዳ ሆኗል። በርካታ የህብረቱ መንግስታት በስደተኞች ፖሊሲዎቻቸው ምክንያት ስልጣን ለቀዋል፣ ወይንም የፓርላማ ወንበሮቻቸው ቁጥር አነስተኛ እየሆነ ለማስተዳደር አቅም ሲያንሳቸው ተስተውለዋል። በመሆኑም ህብረቱ ከገባበት ችግር ለመውጣትም ሆነ ወደፊት ሊከሰት የሚችልን የፖለቲካና ማህበራዊ ቀውስ ለመከላከል ተገደው አገራቸውን ጥለው የሚሰደዱትን ስደተኞች ሳይቀር እንዳይገቡ መከልከል፣ በአስቸጋሪ ሁኔታ የገቡትንም ቢሆን ምቾት በመንሳትና የመኖሪያ ፈቃድ በመከልከል ወደ መጡባቸው ሀገሮች እንዲመለሱ እያደረጉ ነው። ለዚህ ፕሮግራም ስኬት ከአፍሪካ መሪዎች ጋር ስምምነት የተደረሰበት የቫሌታ ስምምነት የሚባለው በዋናነት የሚጠቀስ ሲሆን ከዚያም ወዲህ ከተለያዩ የአፍሪካ መንግስታት ጋር ስምምነት በማድረግ ስደተኞችን ቢቻል ወደ አውሮፓ እንዳይገቡ ለማከላከል፣ ካልሆነ በሌሎች ሀገሮች እንዲቆዩ ለማድረግ ወይንም እንዲመለሱ ለማድረግ እየሰሩ ሲሆን ከኢትዮጵያ መንግስት ጋርም አውሮፓ ውስጥ ተገን የተከለከሉትን ትውልደ ኢትዮጵያውያን ለመመለስ የሚያስችል ውል ለመፈራረም የሚደረገው ድርድር ከመጨረሻው ምዕራፍ ላይ ደርሷል እየተባለ ነው። በመገናኛ ብዙሀን ይፋ በሆነው ባለስድስት ገጽ የስምምነቱ ረቂቅ ሰነድ ላይ እንደተገለጸው ከሆነ የኢትዮጵያ ኤምባሲዎች ከአባል አገሮች በሚደርሳቸው የተመላሽ ስደተኞች ስም ዝርዝር መሰረት የመግቢያ ቪዛ ይሰጣሉ ወይንም ሊሴ ፓሴ መግቢያ ሰነድ ያዘጋጃሉ። የተመላሾቹ የትራንስፖርት ወጪ በኅብረቱ አባል ሀገሮች የሚሸፈን ሲሆን ከተመለሱ በኋላ ለማቋቋሚያ የሚረዱ ፕሮጀክቶችንም ኅብረቱ በገንዘብ ይረዳል፣ ተግባራዊነቱንም ይከታተላል። የሚመለሱ ሰዎችን ዜግነት የሚያረጋግጥ ሰነድ ከሌለና ማንነታቸው አጠራጣሪ ከሆነ ከኢትዮጵያ የጸጥታና ደህንነት ቢሮ ባለሙያዎች ተጋብዘው እንዲያጠሩና እንዲያረጋግጡ እየተደረገ እንዲመለሱ ይደረጋል። የማንነትና ዜግነት ሁኔታዎችን ለማጣራት ወደ አውሮፓ ለሚጋበዙ የደህንነት ሰዎች ወጪውን ህብረቱ የሚሸፍን ይሆናል። ይሁንና የሰብአዊ መብት ድርጅቶች ሰነዱ ተመላሽ ስደተኞችን ለችግር የሚዳርግና ለመብታቸው መከበር ዋስትና የማይሰጥ ነው በማለት በህብረቱ ላይ ትችት እያቀረቡ ነው። የአውሮፓ ህብረት እንደ ኢትዮጵያ መንግስት ካሉ በሰብአዊ መብት መጣስ ከሚወቀሱ መንግስታት ጋር የገንዘብ ድጋፍ በማድረግ ጭምር ስደተኞችን ለመመለስ ፍላጎት ማሳየቱ የህብረቱን የስደተኞች ድንጋጌዎች የሚጥስ ነው በማለት ይሞግታሉ። የአውሮፓ ህብረት ግን ከሌሎች መንግስታት ጋር የተደረጉትም ሆኑ አሁን ከኢትዮጵያ መንግስት ጋር ሊደረግ የታሰበው ውል የተገጥ ጥያቄያቸው ውድቅ የሆነባቸውን ብቻ የሚመለከትና አፈጻጸሙም የሰብአዊ መብት ድንጋጌዎችን፣ መርሆዎችን አክብሮና ጠብቆ እንደሚሆን ነው የሚከራከረው። የህብረቱ ቃል አቀባይ ወይዘሪቱ በኤርንስት የህብረቱ የተመላሽ ስደተኞች ፖሊሲ ስደተኞች የባሰ ችግር እንዲደርስባቸው የሚያደርግ አይደለም ይላሉ። የህብረቱ የተመላሽ ስደተኞች ፖሊሲ ሁልጊዜ ከሰብአዊ መብቶች መርሆች ጋር ተጣጥሞ ነው ተግባራዊ የሚሆነው። አፈጻጸሙ የዓለም አቀፍና የአውሮፓ ህብረት የስደተኞችን መብቶች ድንጋጌዎችን በጠበቀና ባከበረ መልኩ ነው የሚሆነው። በስራዎቻችን ሁሉ ስደተኞችን ለእስራት ወይንም ለሌላ አይነት አደጋ ሊያጋልጥ ወደሚችል አገር መልሶ መላክ አይገባም የሚለውን ዓለም አቀፍ ድንጋጌ እናከብራለን በማለት ህብረቱ ምንጊዜም የስደተኞችን መብት እንደሚያከብር አስታውቀዋል። በተመሳሳይ ጉዳይ ከኢትዮጵያ መንግስት ጋር እየተደረገ ስላለው ድርድርም ቃል አቀባይዋ ውይይት የተደረገበት ባለ ጉዳይ ብዙ ማለት እንደማይቻል ጠቅሰው የስምምነቱ ይዘትም ሆነ አፈጻጸሙ ግን በዚሁ የህብረቱ የተመላሽ ስደተኞች ፖሊሲ ማዕቀፍ ስር እንደሚሆን ያላቸውን እምነት ገልጸዋል። በአውሮፓ ህብረት የኢትዮጵያ አምባሳደር አቶ ተሾመ ቶጋ ለዩ ኦፍዘርቨር ጋዜጣ በሰጡት አስተያየትም የተመላሽ ስደተኞች መሰረታዊ መብቶች እንደሚከበር አስታውቀዋል። የአምባሳደሩን ተጨማሪ አስተያየት በዚህ ዝግጅት ለማካተት ያደረግነው ጥረት አልተሳካም። ሆኖም አምባሳደሩ የህብረቱ አባል ሀገሮች መጀመሪያ የተመላሽ ስደተኞችን ማንነት ለማረጋገጥ ስም ዝርዝራቸውን ያስተላልፋሉ፣ ከዚያ በኋላ የመግቢያ ቪዛ ተሰጥቷቸው እንዲመለሱ ይደረጋል ማለታቸውን ጋዜጣው በአምዱ ላይ አስፍሯል። የሰብአዊ መብት ድርጅቶች ግን ስደተኞች ተገን እንዲሰጣቸው ባመለከቱባቸው ሀገሮች ካሉት አሰራሮችና የውሳኔ አሰጣጥ ጀምሮ ማንነታቸው በደህንነት ሰዎች እንዲረጋገጥ ተደርጎ እንዲመለሱ የሚደረጉበት አሰራር በጣም እንዳሳሰባቸው ነው የሚናገሩት። የአውሮፓ የስደተኞች ካውንስል የተመላሽ ስደተኞች ፕሮጀክቶች ኃላፊ ወይዘሪት ክሌር ሪሜር ኳድ እንደሚሉት የህብረቱ አባል አገሮች ለችግር ሊዳረግ የሚችልን ስደተኛ መልሶ ያለመላክ ግዴታ ያለባቸው ቢሆንም እየተፈጸሙ ያሉ አሰራሮች ግን አሳሳቢዎች ናቸው። And what የአውሮፓ ህብረት ሀገሮች ማስታወስ ያለባቸው አንድን ስደተኛ ቁም ስቅል ሲደርስበት ወይም ሰብአዊ ያልሆነ አያያዝ ሲፈጸምበት ወደ ነበረበት ሀገር መልሰው እንዳይልኩ የሚገደዱ መሆኑን ነው ብለዋል። ወይዘሪት ክሌራ አክለውም ከጥቂት ሳምንታት በፊት የቤልጂየም መንግስት በሱዳን መንግስት ባለስልጣናት ማረጋገጫ ወደ ሱዳን እንዲመለሱ የተደረጉ ስደተኞች እዚያ ሲደርሱ የደረሰባቸውን የመብት ጥሰትና ያስከተለውንም ውዝግብ በማስታወስ ተመሳሳይ ስህተት እንዳይደገም ጥንቃቄ መደረግ ይኖርበታል ብለዋል። ሁማን ራት ሷችና አምነስቲ ኢንተርናሽናል የመሳሰሉት የመብት ድርጅቶች በበኩላቸው የኢትዮጵያ ሁኔታም በብራሲልስ የኢትዮጵያ አምባሳደሩም ሆኑ የኢትዮጵያ መንግስት እንደገለጹት ሳይሆን ከፍተኛ የመብት ጥሰት የሚፈጸምበት ሀገር በመሆኑ ኢትዮጵያውያን ስደተኞች እንዲመለሱ ሲደረግ ጥንቃቄ መደረግ አለበት በማለት እያሳሰቡ ነው። በመካከለኛው ምስራቅና በሌሎች አስቸጋሪ ቦታዎች በስደት ላይ የነበሩ ተመላሽ ስደተኞች አስፈላጊው ድጋፍ ስላልተደረገላቸው ለዳግም ስደት ተዳርገዋል በማለት ከአውሮፓ ለሚላኩት ስደተኞችም የተሻለ ነገር የሚጠበቃቸው ስለመሆኑ ዋስትና የለምና የአውሮፓ ህብረት በሚያደርገው ድርድር በኢትዮጵያ ያለውን ሁኔታ ከግምት ውስጥ እንዲያስገባ የሚጠይቁ በርካቶች ናቸው። በእርግጥ አንዳንዶች የኢትዮጵያ መንግስት የፖለቲካ ስደተኞችን መፍታት መጀመሩ ለተመላሽ ስደተኞች መብት መከበር ዋስትና ሊሆን ይችላል በማለት አሉ የሚባሉት ስጋቶች እየቀነሱ ነው ሲሉ ይሰማሉ። ስብስብ ለሰባዊ መብቶች በኢትዮጵያ ዋና ዳይሬክተር አቶ ያሬድ ኃይለማርያም ግን የኢትዮጵያ ሁኔታ እንኳን አገሩን ለቆ የወጣው የሚመለስበት እዚያ ያለው ወጣትም እንዲወጣ የሚገደድበት ነው በማለት ሁኔታዎች እየተሻሻሉ ነው የሚሉትን ወገኖች ይሞግታሉ። አቶ ያሬድ ስምምነቱ ለአውሮፓ የስደተኞች መቀነሻ ለኢትዮጵያ መንግስት ደግሞ የገንዘብ ማግኛ ዘዴ ነው ባይ ናቸው። የኢትዮጵያ መንግስት ከአውሮፓ ሕብረት ጋር ያደረገው ስምምነት ትንሽ አሳሳቢ ነው። አንደኛ ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ ከእለት እለት እየከፋ ነው የመጣውና በቅርቡ እንኳን ከአረብ ሀገር የተመለሱ ኢትዮጵያውያን እንደገና ተመልሰው አስከፊ ወደ ሆኑ አገሮች፣ ወደ የመን እና ሌሎች ሀገሮች የሚሄዱት አገሪቷ ውስጥ ያለው የሰብአዊ መብት ሁኔታ የኢኮኖሚው ችግር የሚያስኖር ስላልሆነ ነው። ስለዚህ ይሄ እድል ለኢትዮጵያ መንግስት ከምዕራቡ ዓለም ጋር ተጨማሪ ገንዘብ ለማግኛ ይጠቀምበታል። የምዕራቡ ሀገሮች ደግሞ በስደተኞች መብዛት የተነሳ የገጠማቸውን ቀውስ ማስተንፈሻ ያደረጉታል እንጂ መሰረታዊ ችግሩን አይፈታውም። ኢትዮጵያ ውስጥ እጅግ አስከፊ የሆነ የሰብአዊ መብት ጥሰት እየተካሄደ ነው። ዜጎች በየቀኑ እየተገደሉ ነው። ስለዚህ እንዲህ ያለ መንግስት ከስደት ተመላሾችን መብት ጠብቆ የተደላደለ የኑሮ ሁኔታ ይፈጥርላቸዋል ተብሎ አይገመትም። አላማው መጠቀሚያ ለማድረግ ብቻ ነው። የአውሮፓ የስደተኞች ካውንስል ባልደረባ ወይዘሪት ክሌር ለዶቼቬሌ በሰጡት አስተያየት ስደተኞች ተገደው እንዲመለሱ የሚደረግ ከሆነ በቅድሚያ የህግ ባለሙያዎችን እንዲያማክሩ መክረዋል። ድርጅታቸው በህብረቱ አገሮች በሚገኙ አባል ድርጅቶች በኩል የህግ የማማከር አገልግሎት የሚሰጥ መሆኑንም በመጥቀስ አድራሻዎቻቸውንም ከድርጅቱ ማለት ከአውሮፓ የስደተች ካውንስል ድረገጽ ላይ ማግኘት እንደሚቻል አስታውቀዋል። አድማጮች፣ የዛሬው የአውሮፓና ጀርመን ፕሮግራም ዝግጅታችን በዚሁ ያበቃል። ገበያ ንጉሴ ነኝ ለዶቼቬሌ ራዲዮ ብራስስ